ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶ ጽዮን ግርማንኝ መስታወት አራጋው አብራኝ እዚህ አለች። ሰላም እንደምናመሻቸው። የዛሬው የጋቢና ዝግጅታችን የኢህአዴግ መንግስት በአሁኑ ወቅት የዜጎችን ደህንነት መብትና ክብር ማስጠበቅ ያቃተው በመሆኑ በሌላ ብቃት ባለው ዲሞክራሲያዊ መንግስት ይተካ ሲል መድረክ ጠየቀ። ህገ መንግስቱን የማክበር ግዴታ የፌደራል መንግስት ሆኖ ሳለ ይህንን ህግ አክብሮ ለማስከበር ያቃተበትና ተግባራዊ ለማድረግ አለመቻሉ ለዜጎች ትልቅ ፈተና የሆነበትን ጊዜ ውስጥ እንገኛለን። የመድረክን መግለጫ በንባብ ያሰሙት የመድረክ ምክትል ሊቀመንበርና የህዝብ ግንኙነት ኃላፊው አቶ ሙላቱ ገምቹ ናቸው። ሙሉ ዘገባውን ይዘናል። የፓርላማው አባላት ጠቅላይ ሚኒስትሩ በሀገሪቱ ግጭቶች ዙሪያ ማብራሪያ የስጡን ሲሉ ጥያቄ አቅርበዋል። እኛ የወከልነው ህዝብ ደግሞ በተለያዩ መንገድ ህይወታቸው እያለፈ ነው ንብረታቸው እየወደመ ነው። ከግማሽ ሚሊዮን በላይ ህብረተሰብ ተፈናቅለዋል። ሴትልት በዚህ ብር ውጭ እንግዲህ እየወለደች ነው ያለችው። የታመሙ ውጭ ብርድ ውስጥ ነው ያለው እና ይህንን ጉዳይ ክቡር ጠቅላይ ሚኒስትሩ መጥቶ እንዲያስረዱ ነው እኛ ይህንን ሁሉ ጉዳይ ማለት ነው። ወይዘሮ ነኢማ አህመድ የኦህዴድ የምዕራብ ሀረርጌ ተወካይ ናቸው። ዝርዝር ዘገባውን ወደ በኋላ ላይ እንመለሳለን። ሌሎችም ዘገባዎች ይኖሩናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዓለም አቀፍ አጠር ያሉ የዜና ዘገባዎቻችን ተመልሰን መጥተናል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዩናይትድ ስቴትስ ኢየሩሳሌም የእስራኤል መዲና ናት የሚል እውቅና መስጠቷን የሚቃወም ውሳኔ ለማውጣት ዛሬ አስቸኳይ ጉባኤ ለማድረግ በሚዘጋጅበት ወቅት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የውሸቶች ቤት ሲሉ የመንግስታቱን ድርጅት ዘልፈዋል። እስራኤል ድምጽ ከመስጠቷ አስቀድማ ሙሉ በሙሉ አትቀበለውም ብለዋል ኔታንያሁ። ኢየሩሳሌም መዲናችን ነች እዛው መገንባታችን ይቀጥላል። በዩናይትድ ስቴትስ የተመሩ የውጭ ኤምባሲዎችም ወደ ኢየሩሳሌም ይዛወራሉ ሲሉም አክለዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የረዥም ጊዜ የአሜሪካ ፖሊሲን በመስበር ኢየሩሳሌም የእስራኤል መዲና ናት የሚል እውቅና በመስጠት የዩናይትድ ስቴትስን ኤምባሲ ወደ ኢየሩሳሌም የማዛወር ሂደት እንደሚጀመር ማስታወቃቸው ይታወሳል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ታዲያ ባለፈው ሰኞ ኢየሩሳሌምን በሚመለከት በቅርቡ የተወሰደ ውሳኔ በጽኑ እንዳሳዘነው ገልጾ ውሳኔ ለመውሰድ ተሰብስቦ ነበር። ከአስራ አምስቱ የጸጥታው ምክር ቤት አባላት አስራ አራቱ የውሳኔውን ረቂቅ ደግፈውታል። ይሁንና ዩናይትድ ስቴትስ ድምፅን በድምፅ የመሻር መብቷን ተጠቅማ ሻረችው። በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ኒኪ ሄሊ ከዛሬው ጉባኤ በፊት የትራምፕን ውሳኔ የሚቃወሙትን ወገኖች አስጠንቅቀዋል። ትራምፕ በበኩላቸው በብዙ መቶዎችና ቢሊዮኖች ዶላር የሚቆጠር ገንዘብ ከኛ እያገኙ በእኛ ላይ ድምጽ ይሰጣሉ። እኛ እንደሆነ ድምጽ የሚሰጡትን እየተከታተልን ነው። እሺ፣ እኛን የሚቃወም ድምጽ ቢሰጡ ገንዘባችንን እናድላለን እንጂ ደንታ አይኖረንም ብለዋል። ወደሚቀጥለው ዜና ስናልፍ ዩናይትድ ስቴትስ የቼቼን ጉልበተኛ መሪን ባካተቱ አምስት ሩሲያውያን ላይ የጣለችው አዲስ ማዕቀብ ህግ ወጥና የወዳጅነት መንፈስ የጎደለው ነው ስትል ሩሲያ ዛሬ ተቃውሞ አሰምታለች። የክረምሊን ቃል አቀባይ ዲሚትሪ ፔስኮቭ ሩሲያ ተመሳሳይ እርምጃ መውሰዷን እንደማይቀር በመግለጽ አመላክተዋል። የቼችንያው መሪ ካዲሮቭ የመንግስት ሙሰኛነትን ለማረጋገጥ በሞከሩ ሰዎች ላይ ከባድ ጭቆና ይፈጽማሉ በማለት የዩናይትድ ስቴትስ የገንዘብ ሚኒስቴርን ትላንት ከሷል። በካዲሮቭ አስተዳደር ስር ሰዎች የገቡበት አይታወቅም፣ ካለፍርድም ይገደላሉ ይላል የገንዘብ ሚኒስትሩ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ደግሞ ቼችንያ ውስጥ ባሉት ጾታቸውን በቀየሩ ሰዎች ላይ ሰቆቃ በመፈጸም ተግባር ካዲሮቭ ጉሉህ ሚና ተጫውቷል ሲል ይከሳል። ዩናይትድ ስቴትስ በአምስቱ ሩሳውያን ላይ የጣለችው ማዕቀብ በዩናይትድ ስቴትስ የገንዘብ ልውውጥ እንዳያደርጉ ያግዳል። ማንኛቸውም አሜሪካውያን ከእነሱ ጋር የንግድ ስራ እንዳያካሄዱም ይከለክላል። አንድ ሌላ የሰሜን ኮሪያ ወታደርና ሁለት አሳ አስጋሪዎች ዛሬ ወደ ደቡብ ኮሪያ ኮበለሉ። ዓለም አቀፍ ማህበረሰብ የሀገሪቱን አመራር ለመጉዳት የጣላቸው ማዕቀቦች በሰፊው ሕዝብ ላይ የኢኮኖሚ ችግር ማስከተሉን የሚያሳይ ምልክት ሊሆን ይችላል ተብሏል። የደቡብ ኮሪያ ወታደሮች የኮበለለውን ወታደር ይከታተሉ በነበሩት የሰሜን ኮሪያ ወታደሮች ላይ እስከ ሀያ የሚደርስ የማስጠንቀቂያ ተኩስ ከፍተዋል። ዩሃምፕ የተባለው የደቡብ ኮሪያ የዜና አገልግሎት በዘገበው መሰረት ወታደሩ ያመለጠው ሁለቱን ኮሪያዎች በሚለየው ከወታደራዊ እንቅስቃሴ ነጻ ቀጠና በሆነው በኩል ነው ተብሏል። በአካባቢው ግን ከባድ ወታደራዊ ክምችት እንዳለ መረጃዎች ያሳያሉ። ወታደሩ ዛሬ ማለዳ ድንበር ዘሎ ማምለጡን ያረጋገጡት የደቡብ ኮሪያ የጣማራ ኤታማዦር ሹም ቃል አቀባይ ሮንጃ ቾን ባመለጠው ወታደራዊ ተኩስ አልተከፈተም ብለዋል። በመጨረሻም በስፔን ሰሜናዊ ክልል ካታሎኒያ ዛሬ ክልላዊ ምክር ቤት በሚመርጡበት ወቅት የስፔንና የካታሎኒያ እጣ ሊወሰን ይችላል። የስፔን መንግስት፣ በክልሉ መንግስት እንዲደረግ የወሰነው ባለፈው ጥቅምት ወር በካታሎኒያ የተካሄደው ህዝበ ውሳኔ ነጻነትን በመምረጡ ክልሉን ከተቆጣጠረ በኋላ ነው። ከዚህ ጊዜ አንስቶ አብዛኛዎቹ የካታሎኒያ መሪዎች ታስረዋል ወይም ተሰደዋል። በምርጫው ወቅት ብዙዎቹ በቪዲዮ ድምጽና ምስል ነው የምርጫ ዘመቻ ያካሄዱት በማዕከል ማዕከላዊ ባርሴሎና ወረዳ ድምጽ ለመስጠት የወጣው ህዝብ ብዛት እስከ እኩለ ቀን በነበረው ጊዜ ውስጥ ከሁለት ዓመታት በፊት በክልላዊ ምርጫዎች ከተሳተፉት መራጮች በእጥፍ እየጨመረ እንደነበር ባለስልጣኖች ለአሜሪካ ድምጽ ሬዲዮ ተናግረዋል። ህዝቡ በብዛት የወጣው አከራካሪ በሆነው የነጻነት ህዝብ ውሳኔ ምክንያት ሳይሆን አይቀርም። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪው የጋቢና ዝግጅቶቻችን እንምራችሁ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌስ ፕሮስ ወደ መጀመሪያው ዘገባችን ነው የምናመራው። የኢህአዴግ መንግስት በአሁኑ ወቅት የዜጎችን ደህንነት መብትና ክብር ማስጠበቅ ያቃተው በመሆኑ በሌላ ብቃት ባለው ዲሞክራሲያዊ መንግስት ይተካ ሲል መድረክ ጠየቀ። ኢህአዴግ በበኩሉ የሀገሪቱን ችግሮች ለመፍታት የሚያስችሉ ሁኔታዎችን ለመፍጠር የሚያዘጋጀውን መንገድ መጀመሩን ገልጿል። መለስካቸው አመሃ ከአዲስ አበባ ዝርዝሩን ይዟል። ዛሬ ከቀትር በኋላ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በጽህፈት ቤቱ በሰጠው ጋዜጣዊ መግለጫ በስልጣን ላይ ያለው መንግሥት የዜጎቹን ደህንነት ማስከበር ተስኖታል ይላል። የአገሪቱ ደህንነትና አንድነትም አደጋ ላይ ወድቋል ሲልም በጽሑፍ ያሰራጨው መግለጫ ይናገራል። ይህ መግለጫ በሌላ ገጽ እንደሚለው ኢህአዴግ በየጊዜው በሚያወጣው መግለጫ፣ በራሱ ካድሬዎችም ጭምር ለሕዝብ በሚሰጠው መረጃዎች ሕዝባችንን ለከፍተኛ ምሬት የዳረጉት ዘርፈ ብዙ ችግሮች በራሱ አመራር ድክመቶች የተነሳ የተፈጠሩ መሆናቸውን በየጊዜው እየገለጸ ቢሆንም ለረጅም ዓመታት እርምት ሲያደርግ አይታይም ብሏል። መግለጫው በተለይ ከቅርብ ዓመታት ወዲህ በሕዝብ ላይ ተፈጸሙ ያላቸውን በደሎችም ይዘረዝራል። መግለጫውን በንባብ ያሰሙት የመድረክ ምክትል ሊቀመንበርና የሕዝብ ግንኙነት ኃላፊ አቶ ሙላቱ ገመቹ ናቸው። ሕገ መንግሥቱን የማክበር ግዴታ የፌዴራል መንግሥት ሆኖ ሳለ ይህንን ሕግ አክብሮ ለማስከበር ያቃተበትና ተግባራዊ ለማድረግ አለመቻሉ ለዜጎች ትልቅ ፈተና የሆነበትን ጊዜ ውስጥ እንገኛለን። በአሁኑ የዜጎች ደህንነትና ሰላም ጥያቄ ውስጥ የገባበት የመኖር ዋስትና ማስጠበቅ ያልተቻለበት የሰብአዊ መብት የሚረገጥበት የሕገ መንግሥቱ ድንጋጌዎች የማይከበሩበት ሕዝቦችን ከፍተኛ ስጋት ውስጥ የወደቁበት ወቅት ውስጥ እንገናኛለን። ስለሆነም ይላል የመድረክ መግለጫ፣ ይህ መንግሥት መፍትሄ መስጠት አልሆነለትምና አማራጭ መፈለግ አለበት። አቶ ሙላቱ ገመቹ፣ ህዝባችን አሁንም ቢሆን አብሮነቱን አጠናክሮ የጋራ በሆኑ ችግሮች ላይ ምንም አይነት ልዩነት ሳሳይ በብሔር ሳይከፋፈል አንድነቱን አጥብቆ በጋራ በመሆን ለግጭቶች ምክንያት ሊሆኑ የሚችሉ በገዢው ፓርቲ ካድሬዎችና ካቢኔ አባላት በሚቀርቡት ጉዳዮች ሳይታለል ጥንቃቄ በማድረግ ሁኔታዎችን በማጥናት ልዩነቶችን ሊያጎሉ በሚችሉ ችግሮች፣ ነገሮች ሁሉ የበለጠ እንዲጠነቀቅ አበክረን እየጠየቅን የኢህአዴግ መንግስት በአሁኑ ጊዜ የዜጎችን ደህንነት፣ መብትና ክብር አስከብሮ ማህበራዊና ኢኮኖሚያዊ ፍትህ አስፍኖ ኢትዮጵያን ለማስተዳደር ብቃት ስላጣ በሌላ ብቃት ባለው ዲሞክራሲያዊ መንግስት መተካት እንዳለበት መድረክ በጽኑ ያምናል። ከኢህአዲግ ጽሕፈት ቤት ትናንት የተሰጠው መግለጫ በበኩሉ ሀገሪቱ በአሁኑ ወቅት በእርግጥም ከፍተኛ ችግር ላይ መሆኗን የሚጠቁም ቢሆንም ለተከሰቱት ችግሮች መፍትሔ ለመስጠት ከፍተኛ ዝግጅት እያደረገ መሆኑን ነበር የግንባሩ የሥራ አስፈጻሚ ኮሚቴ መግለጫ ያበሰረው። እንደ መግለጫው ከሆነ ሥራ አስፈጻሚ ኮሚቴው ግምገማውን ለሀገሪቱ ሕዝቦች ጥያቄ በተሟላ መልኩ መመለስና ለፌዴራል ስርዓቱ በአስተማማኝ ሁኔታ መጠበቅ የተመቻቹ ሁኔታዎችን በመፍጠር በድል ይጠናቀቃል ብሏል። በመድረክ ጋዜጣዊ መግለጫ የተሳተፉ የልዩ ልዩ መገናኛ ብዙሀን ጋዜጠኞች ጥያቄዎችን አቅርበው ነበር። ይህ መንግሥት ሀገሪቱን ማስተዳደር ተስኖታልና መተካት አለበት ስትሉ እንዴት ባለ መንገድና ሁኔታ ነው ይህ መከናወን የሚችለው የሚል ጥያቄ ቀርቦ ነበረ። ለዚህ ምላሽ የሰጡት የመድረክ ምክትል ሊቀመንበርና የውጭ ግንኙነት ኃላፊው ፕሮፌሰር በየነ ጴጥሮስ ነበሩ። አንደኛ በህገ መንግስቱ መሰረት ነጻ ፍትሐዊና ተአማኒ ምርጫ ተካሂዶ መንግስት ሊቋቋም ይገባል የሚል እንደምታ አለበት። ያ ወዴት ይወስደናል? የዛ አይነት ምርጫ ስርዓት የህዝቡን ይህንታ የሚያገኝበት ስርዓት ለመፍጠር ከገዢው ኃይሎች ጋር ድርድር እንደሚያስፈልግ ደጋግመን የገለጽ ነው። እና ኢህአደግ ገዢው ፓርቲ ይህንን የፖለቲካ ምህዳሩን የማደላደሉን ተግባር በእውነኛነት ተግባሬ ብሎ መቀበል ስላልፈለገ ወዲያና ወዲህ እያለ ነገሩን ይቅርታ ይደረግልኝና ሲያምታታ እናያለን። የማይሆን ድርድር ስንል እነሱ ውይይትና ምክክር ያሉ የሚቀልዱበት ሁኔታ። ስለዚህ አንዱ መንገድ እሱ ነው። ያንን መንገድ እስካሁን ድረስ ዘግተውት ቆይተዋል። ለወደፊቱም ለመክፈትም ፈቃደኛ ያለመሆኑን ደግሞ ደጋግሞ እያሳየ ነው። ሁለተኛውንም አማራጭ ፕሮፌሰር በየነ አክለዋል። ስለዚህ ይሄ በማይ ኢህአዴግ አሁን የፈጠረው ሁኔታ ባለበት ጊዜ የአገሪቷ ጉዳይ የሚያገባቸው ወገኖች ኢህአዴግን ጨምሮ ከፍተኛ ውይይት ሊያደርጉ ይገባል። ምን መፍትሄ፣ እንዴት አድርገን ነው ከዚህ ብንወጣው፣ የምን ውይይት ውስጥ ልንገባ ይገባል እና ከዚያ ውይይት ውስጥ ለህዝቦቻችንና ለሀገራችን የሚሆነ መንግስት ሊወጣ ይችላል። ይሄ እንደ አማራጭ ተወስዶ ጥረት መደረግ ያለበት አቅጣጫ ነው። ከማለት አሁን ብዙ አልፎ መሄድ አያስፈልግም። ሰፊ ህዝባዊ ውይይት ሊደረግ ይገባል። አገር ውስጥም አገር ውጭም ያሉት ግን ሰላማዊ ለውጥ በሀገራችን ውስጥ የሚፈልጉት ወገኖች ሁሉ ሊሳተፉበት የሚገባ ማለት ነው። ስለዚህ በዚህ ሂደት ውስጥ ይህንን መንግስት የሚለውጥበትን ስርዓት እናቅድ የምንለው ጥሪያችን የኢትዮጵያ ፌዴራላዊ ዴሞክራሲያዊ መድረክ አባል ድርጅቶች የኦሮሞ ፌዴራሊስት ኮንግሬስ፣ አረና ትግራይ ለሉዓላዊነትና ለዴሞክራሲ፣ የሲዳማ አርነት ንቅናቄ እና የኢትዮጵያ ሶሻሊስት ዴሞክራቲክ ፓርቲ እንደሆኑ ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን የምናልፈው ኢትዮጵያ ውስጥ እየተከሰቱ ላሉ ግጭቶች፣ ሞትና ንብረት መውደምን በተመለከተ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ቀርበው ማብራሪያ ሊሰጡን ይገባል ሲሉ የህዝብ ተወካዮች ምክር ቤት አባላት ጥያቄ ማቅረባቸውን ለአሜሪካ ድምጽ ተናገሩ። ለጥያቄዎቻቸው ቀርበው ምላሽ ካልሰጧቸው ስራቸውን መቀጠል እንደሚሳናቸው መናገራቸውን ጠቁመዋል። በሌላ በኩል የኢህአዴግ ስራ አስፈጻሚ ኮሚቴ በትላንትና መግለጫ ምንም አዲስ የሚያመጣው ነገር የለም በሚል በኦፊኮ ፓርቲ አመራሮች በአዲስ አበባ ዩኒቨርስቲ የታሪክ ምሁር ትችት ቀርቦበታል። ጽዮን ግርማ ስርስራላት ዘጠና ዘጠኝ በመቶ የገዢው ፓርቲ ኢህአዲግ አባላት ያሉት የኢትዮጵያው የህዝብ ተወካዮች ምክር ቤት አባላት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በሀገሪቱ ወቅታዊ ጉዳይ ላይ ቀርበው ማብራሪያ ሊሰጡን ይገባል ማለታቸውን የምክር ቤቱ አባላት ለአሜሪካ ድምጽ ተናግረዋል። ከኦሮሚያ ክልል ምዕራብ ሀረርጌ ዞን ሚኤሶና ጉምቢ ወረዳዎችን ወክለው የኦህዲድ ፓርቲ ተመራጭ የሆኑት ወይዘሮ ነኢማ አህመድ ለምክር ቤቱ ይህንን ጥያቄ ማቅረባቸውን ያረጋግጣሉ። ፓርላማው ብዙ ወክለን ነው እንግዲህ በድርጅቱ መክተን እዚህ ብንሆንም ኦህዴድ ድርጅት ነው። ኦህዴድ የወከለው ያው የኦሮሞ ህዝብ ድርጅት አለ፣ የኦሮሞ ህዝብ አለ። ይህንን ህዝብ እንግዲህ ወኝል የወከልነው እና እኛ የወከልነው ህዝብ ደግሞ በተለያዩ መንገድ ህይወታቸው እያለፈ ነው፣ ንብረታቸው እየወደመ ነው። ከግማሽ ሚሊየን በላይ ህብረተሰብ ተፈናቅለዋል። ሴት ልጅ በዚህ ብርድ ውጪ እንግዲህ እየወለደች ነው ያለችው የታመመ ውጭ ብርድ ውስጥ ነው ያለው፣ እና ይሄንን ጉዳይ ክቡር ጠቅላይ ሚኒስትሩ መጥቶ እንዲያስረዱ ነው እኛ ይሄንን ሁሉ ጉዳይ ማለት ነው። እዛ ላይ መግባባት ከደረስን በኋላ ወደ ስራው ለመግባት መጥቶ እሳቸው ሲያነጋግሩ ድረስ ወደ ስራው አንገባም። በምን ነው እንግዲህ ስራውን አቁመን ያለ ነው ማለት ነው። የፓርላማው አባላት በወከላቸው ድርጅቶች ለየብቻ ስብሰባ ካደረጉ በኋላ ጥያቄውንም ያቀረቡት በአራቱ ድርጅቶች በየድርጅቶቻቸው አማካኝነት እንደሆነ ይናገራሉ። በተለይ የገዢው ፓርቲ አባል ድርጅት የሆነው ኦህዲድ ተመራጮች በክልሉ በተደጋጋሚ እየተፈጸመ ያለው ግድያ ማብቂያ ሊበጅለት ይገባል፣ ይህንን በተመለከተም ማብራሪያ ሊሰጠን ይገባል ማለታቸውን ያስረዳሉ። በሌላ በኩል ስማቸውንና ማንነታቸውን አየር ላይ እንዳናውል የጠየቁን የብአዴን ተወካዮች የፓርላማ አባላት ፓርቲያቸው ባካሄደው ስብሰባ በፓርላማ የሚገኘው የፓርቲያቸው ተወካይ በተመሳሳይ ከጠቅላይ ሚኒስትሩ ጋር ውይይት ለማድረግ መጠየቃቸውን ገልጸውልናል። የኦህዴድዋ ወይዘሮ ነኢማም የሚሉት ይህንን ነው። ጥያቄው የሁሉም የህዝብ ተወካዮች ምክር ቤት አባላት ነው የሚል እውነት ያው የፓርላማ አባል ሲባል የኢትዮጵያ ህዝብ ፓርላማ አባል ነው። እኔ በዋናነት አሁን ሁለቱን ወረዳ ወከልኩ፣ ከኦሮሚያ ነው ስል የኢትዮጵያ ህዝብን ነው ወክለን እዚህ ያለ ነው እና እንደ ኢትዮጵያ ህዝብ ተወካይነታችን ያው የዚች ሀገር ጉዳይ ሁሉንም ያሳስበዋል። እርግጠኛ ነኝ ሁሉንም ዜጋ ያሳስበዋል፣ እኛ ተወካዮችን ብቻ ሳይሆን። ከዚህ ጋር ተያይዞ ያው ሁሉም ድርጅት በየድ መሰረታዊ ድርጅታችን ነው ያቀረም ነው እና ትክክል እንዳልሆነ ሁሉም አቅርበዋል። በኋላ የምን ነገር ስኖ ቢአዲን ቢሄድን ብቻ አይደለም ሁሉም ድርጅቶች ህወሓትም ሁሉም አቅርበዋል። እና ይሄ ጥያቄ ሲቀርብ ግን ያው ሌሎቹ ስራ ላይ ሆኖ ትግሉ በሚቀብል ነው እኛ ግን የኦሮሚያዎቹ ለጊዜው ይሄ ነገር እየሞተ ያለው ህዝብ ህዝብ ነው እንግዲህ የኦሮሚያን ኢንፎርሜሽን ቀን በቀን በየሰከንዱ በየደቂቃው የሚሰማው ናይለኝ እና ጤነኛ ሲሆን ነው ስራውን መስራት የምችሉ። እዚህ ጋር ተያይዞ እንግዲህ በምን አእምሮ ነው ስራ ምስል ነው? እኛ ይሄንን ጥያቄ አንስተን ይህንን ነገር መፍትሄ እስኪያገኝ ድረስ ብለን ያለ ነው። በተጨማሪም ከኦሮሚያ ክልል በጉጂ ዞን ቡሌ ሆራ ወረዳን ወክለው ህዝብ ተወካዮች ምክር ቤት የሚገኙት አቶ ቦነያ ኦዴሳ መንግስት በሀገሪቱ እየተፈጠረ ላለው ግጭት እልባት ሊሰጠው ስለሚገባ ነው ጥያቄያችንን ያቀረብ ነው ብለዋል። ግጭቶች በየአካባቢ በተለይ በኦሮሚያና ኢትዮጵያ ሱማሌ መካከል ተነስቷል። እነዚህ ግጭቶች ላይ የሰው ህይወት እየጠፋ ይገኛል። በተጨማሪም ደግሞ ንብረቶች እየወደሙ ነው የሚገኙት። በእነዚህ ዙሪያ እልባት ማግኘት አለበት የሚል ጥያቄ ነው አጠቃላይ ይዘቱ ማለት ነው። ዝርዝሩን ግን ጠቅላይ ሚኒስትሩ ስመጣ የሚቀርብ ነው የሚሆነው ማለት ነው። ለዚህም ጥያቄያቸው የኢህአዴግ ስራ አስፈጻሚ አባላት ስብሰባ ላይ ስለሚገኙና ጠቅላይ ሚኒስትሩ በዛው ስለሚገኙ ስብሰባውን ሲያጠናቀቁ እንደሚያነጋግሯቸው እንደተነገራቸው ገልጸውልናል። በሌላ በኩል የኢህአዴግ ስራ አስፈጻሚ ኮሚቴ ባለፈው አመት በድርጅቱ የተጀመረውን በጥልቀት የመታደስ ንቅናቄ አፈጻጸም በዝርዝር በዝርዝር መገምገም መጀመሩን ገልጾ ስብሰባው ሳይጠናቀቅ ያወጣው መግለጫ ምንም አዲስ ነገር የለውም፣ ሀሳቡም ግልጽ አይደለም ሲሉ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ አቶ ሙላቱ ገመቹ ለአሜሪካ ድምጽ ተናግረዋል። ወል መግለጫው ይህንን የተጨበጠ ነገር የለውም። ነገር ግን እንደገና ለወደፊት የሚደርሱበትን ውሳኔ ለህዝብ የሚገልጹ አይነት ነገር ነው። ከዛ የተረዳሁት በእነሱ መካከል ችግር እንደነበረ እና ሲያካሂዱት የነበረው የታዲሶ ፕሮግራም ፌል አርጓል እንደማለት ነው። ስንሰራ የነበረው ከአሁን በፊት ያደረግናቸው ነገሮች ወድቋል እና ታድሶውን ደግሞ እንደገና በተጠናከረ ሁኔታ ለመቀጠልም ሰፊ መግለጫ እንሰጥበታለን የሚል እንድምታ ነው ያለው። በአዲስ አበባ ዩኒቨርሲቲ የስነ ጥበባት ኮሌጅ የታሪክና የስነ ጥበባት ታሪክ መምህር የሆኑት ረዳት ፕሮፌሰር አቶ አበባው አያሌው በበኩላቸው እንዴት ስብሰባ ሳይጠናቀቅ መግለጫ ይወጣል ሲሉ ይጠይቃሉ። ስብሰባ ሳያልቅ መግለጫ ይወጣል። ስብሰባ ሳያልቅ ሳይስማሙ ደግሞ ልዩነት ይዘው ከወጡ በዚህ ተስማምተናል በዚህ ተግባብተናል ነው መግለጫ ማለት። መሀል ላይ ምንም ነገር ሳይኖር ተሰበሰቡበት አጀንዳ ምንም እንደሆነ ነገር ሳይታወቅ ያ ግልጽ ሳይሆን መግለጫው ምንድን ነው የሚለው ሁለት ነገሮችን ብቻ ነው አንድ ነው የሚያስቀምጥ። አንደኛ የከፍተኛው አመራር ስህተት ፈጽሟል። ይሄ ስምሰማ የነበረ ነው። ጎንደር በነበረው ኮንፈረንስ ተነስቷል። ትግራይ በነበረው የህወሓት ሰባ ተነስቷል። ስለዚህ ይሄ ለህዝብ አዲስ ነገር አይደለም። ሁለተኛ ጥርጣሬ አለ የሚለው ነው መጠራጠራ በኢህአዴግ ፓርቲዎች መካከል የሚለው ያ መጠራጠ የተነሳ ነው የሚለው ነው። ለምንድን ነው ስብሰባው ሳያርቅ ይሄ መግለጫ የወጣበት ምክንያት? አይ እየተሰበሰብን ነው እየተነጋገርን ነው ለማለትና ህዝቡን ለማረጋጋት ምናልባት ጠጠ መግለጫ እንጂ የስብሰባውን መንፈስ የስብሰባውን አጀንዳ የስብሰባውን ክርክሮች ያንጸባረቀ መግለጫ አይደለም። ሁሉም የሚያነሱት ሀገሪቱ ብሔር ተኮር ግጭት ከፊት ለፊቷ መደቀኑንና ኢህአዴግ በአስቸኳይ መፍትሔ ካላመጣ ሀገሪቱ ወደ ባሰ ወደ ተባባሰ ቀውስ ልታመራ እንደምትችል ነው። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። እያደመጣችሁ ያላችሁት ጋቢና ቪኦኤን ነው። ወደ መጨረሻው ዘገባችን ነው የምናልፈው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የምረጡኝ ዘመቻዬ ቃል ነበር ያሉት የሀገሪቱን የግብር ስርዓት የሚለውጡ ሕግ በተወካዮች ምክር ቤቱ መጽደቅ በእጅጉ ያስደሰታቸው መሆኑን ገልጸዋል። በአሰራር ማስተካከያ እርምጃ ምክንያት ለተወካዮች ምክር ቤቱ በድጋሚ የቀረበው ረቂቅ የጸደቀው አብላጫ መቀመጫውን በያዙት ሪፐብሊካን እንደራሴዎች ነው። በብርቱ እየተቃወሙ ያሉት ዲሞክራቶቹ እንደራሴዎች ለባለጠጎቹ ከግብር ለማምለጥ የሚያስችሏቸውን ቀዳዳዎች እየከፈተ ነው ሲሉ ተችተውታል። ዝላቲካ ሆክ ያጠናቀረችው ዘገባ አለ ቆንጅታዬ ታቀርበዋለች። የግብር ክፍያ ህጉ በማለፉ እጅጉን የተደሰቱት ፕሬዚደንት ትራምፕ ትናንት ረቡ ዋይት ሀውስ ቤተ መንግስት ደጃፍ ላይ ከኋላቸው በተሰበሰቡት ሪፑብሊካኖች ጭብጨባ ታጅበው ንግግር አድርገዋል። ከሁሉም ትልቁ እንዲያውም ሁልጊዜም ከሁሉም ግዙፍ ብዬ ነው የምገልጠው። የሆነ ሆኖ በሀገራችን ታሪክ ከምንጊዜውም ትልቁ የግብር ቅነሳና ለውጥ ነው። ልዩ የግብር ቅነሳ ነው። የግብር ክፍያ ለውጥ ህጉ ለባለመካከለኛ ገቢ አሜሪካውያን ክፍያቸውን እንደሚቀንስላቸው ችግር ላይ ያሉ ገበሬዎችም የእርሻ መሬቶቻቸውን እንዳያጡ የሚረዳ መሆኑን ነው የገለጹት። ፕሬዚደንቱ ኩባንያዎች እዚሁ ዩናይትድ ስቴትስ ውስጥ መዋዕለ ንዋያቸውን እንዲያፈሱ ያበረታታልም ብለዋል። ኩባንያዎች ተመልሰው ይመጣሉ ማለት ነው። እኔም በሆን በመረጡኝ ዘመቻዬ ከእንግዲህ ወዲያ ኩባንያዎቻችን ሀገራችንን እየጣሉ አይሄዱብንም ብዬ ተናግሬያለሁ። ሀገራችን ውስጥ ይቆያሉ። ከአሁኑ ምን እየሆነ እንዳለ የምታዩት ነው። ዲሞክራቶች በበኩላቸው ሕጉን ሕዝባዊ ውይይት ሳይደረግበትና ማስተካከያ ሳይታከልበት በኮንግረስ አጣድፈው አሳልፈውታል በማለት ተቃውሟቸውን እያሰሙ ነው። ህጉ ኩባንያዎች ግብር ከመክፈል እንዲያመልጡ የሚረዳ ቀዳዳ እንዳለውም ዲሞክራቶች ይናገራሉ። የመወሰኛ ምክር ቤቱ የህዳጣኑ ዲሞክራቶች መሪ ቻክ ሹመር በአሁኑ ጊዜ ኮርፖሬሽኖች በገንዘብ እየተንበሸበሹ ናቸው፣ የአክሲዮን ገበያውም ደርቷል፣ አዲስ የሥራ ዕድል ግን አልተፈጠረም ካሁኑ የምናገኘውን የግብር ቅናሽ የሸጥናቸውን አክሲዮኖች መልሰን ለመግዛትና ትርፍ ለመከፋፈል እንጠቀምበታለን የሚሉትን ኩባንያዎች ብዛት ተመልከቱ። በዚህ ደግሞ ተራው አሜሪካዊ የሚወድቅለት አንዳች ነገር ከቶ የለም። አያይዘውም ሴኔተር ሹመር ለተራው አሜሪካዊ የሚሰጠው የግብር ቅናሽ የጤና ዋስትና ክፍያው ሲወደድ ይወሰድበታል ብለዋል። የተወካዮች ምክር ቤት ዲሞክራቶች መሪዋ ናንሲ ፐሎሲ በበኩላቸው አዲስ የወጣው ሕግ ከ80 ከመቶ በላዩን ጥቅም የሚሰጠው ለ1 ለአንድ ከመቶ እጅግ ባለጸጋው እንጂ 86 ሚሊዮን ሰርቶ አዳሪ አሜሪካውያን ግብር ይጨምርባቸዋል ብለዋል። ለሰራተኛ ቤተሰቦች የሚሰጡት ጊዜያዊ ፍርፋሪ ስድብ ነው። በሰፊውና በቋሚነት የሚጠቀሙት ይልቅ ኮርፖሬሽኖቹ ናቸው። በአዲሱ የግብር ክፍያ ለውጥ ህግ ለአሁኑ አብዛኛው ግብር ከፋይ ክፍያው ይቀነስለታል። ይሄ ቅነሳ ግን እንደ ኤሮፓውያን አቆጣጠር 2025 ላይ ያቆማል። ህጉ ዩናይትድ ስቴትስ አሁን ባለባት ወደ 20 ትሪሊዮን ዶላር የሚጠጋ ዕዳ ላይ ተጨማሪ ከአንድ ትሪሊዮን ዶላር በላይ እንደሚያክል ከወዲሁ ተተንብዮዋል። ቆንጅታዬን ለዘገባዋ እናመሰግናለን። ተከታዩ ዘገባችን ደግሞ አዲሱ አበበ ያደረሰን ነው፣ ሶሪያን እየተመለከተ ይሆናል። የተባበሩት መንግስታት ድርጅት ሕሙማኑ ሕክምና እንዲያገኙ በማሰብ ከደማስቆ ወደ ጎታ ለማመላለስ ለሶሪያ መንግስት ካለፈው ግንቦት ወር ጀምሮ ተደጋጋሚ ጥያቄ አቅርቦ ነበር። መልስ ግን አላገኘም። በሶሪያ የድርጅቱ ልዑክ ልዩ አማካሪ ጃን ኤግላን እንደሚሉት ከሁለት ወራት አስቀድሞ 494 ሰዎች ለአስቸኳይ ሕክምና መውጣት ነበረባቸው። ያ ቁጥር ግን ዛሬ ቀንሷል። እኛ ህዝቡን ለሕክምና ስላስወጣን አይደለም በሞት እየተለዩ በመሆናቸው እንጂ። በፕሬዚደንት በሽር አልአሳድ ገዢ መደብ በተከበበችው ምስራቃዊቷ ጎታ ውስጥ ወደ 400 ሺህ ሕዝብ መውጫ አጥቶ ይገኛል። የተባበሩት መንግሥታት የረድየት ሠራተኞች ለሲቪሉ ማኅበረሰብ ምግብና አስቸኳይ የሕክምና መገልገያዎችን እንዳያቀርቡም ላለፉት ሦስት ወራት ታግደዋል። በዚህ የተነሳም ከተማዋ ውስጥ ያሉ 12 ከመቶ ሕፃናት በከፋ የተመጣጠነ ምግብ እጥረት ይሰቃያሉ። ከእነዚህ ውስጥ ዕድሜያቸው ከአምስት ዓመት በቻቸውን ውስጥ ደግሞ እድገታቸው ተገቷል። ዣን ኤግላንድ ለቪኦኤ ሲናገሩ ለሕክምና እንዲወጡ ጥያቄ ከቀረበበት ካለፈው ታኅሣሥ ወር ወዲህ የ16 ሰዎች ሕይወት ማለፉን ገልጠዋል። ዛሬ ደግሞ ያ አኃዝ ከፍ ሊልም ይችላል ነው የሚሉት ባለሥልጣኑ ፈጥነን ታማሚዎቹን ካላወጣን በዚህ የገና በዓልና በአውድ ዓመቱ ብዙ ሰዎች ይሞታሉ የሚል ስጋት አለኝ። ቶሎ ሊወጡ ይገባል። ምስራቃዊቷ ጎታ ከዋና ከተማው የ15 ኪሎ ሜትር ርቀት ነው ያላት። ለነዚህ ቁስለኞችና ጽኑ ታማሚዎች ዋና ከተማዋ ውስጥ በቂ የህክምና መገልገያ እንዳለ ኤግላንድ አመልክተዋል። እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቤል ያበረው ነው። እንግዲህ ሙዚቃ በመምረጥ ዲጄ ፋትሱ ስናስተናግዳቸው ያመሸነው ደግሞ ሆን የመስታወት አድራቃው ና ጽዮን ግርማንን ጉዟችሁ የሰመረ ይሁን እያልን እንሰናበታለን። በዚህ በኤፍሬም ታምሩ የፍቅር ምርጫ የተሰኘው ዘፈን እንሰናበታችኋለን። በነገው ምሽት ዲጄ ፋትሱ ከሙዚቃ ፕሮግራም ጋር ይጠብቃችኋል። ከኛ ጋር መልካም ምሽት፣ የኤፍሬምን ሙዚቃ አጣጥሙ። እንግዲህ

Si na sa svinci, cin Ye Ye